በኢትዮጵያ የኮሮና ቫይረስ ከተገኘባቸው ሰዎች ጋር የቅርብ ንክኪ ያላቸውን ሁሉ በለይቶ ማቆያ ማስቀመጥ አው አስታወቀ። ንክክ ያለን መርምሩን ያሉ ሰዎችን ሁሉ ለመመርመርም በቂ አቅም የለም ብሏል ኢንስቲትዩቱ። ሀገሪቱ ካላት አቅም አንጻር ኮሮና ቫይረስ ከተገኘባቸው አስፈላጊውን ግንዛቤ እንዲጨብጡ ተደርጎ ራሳቸውን እንዲያገሉ ነው የሚበረታታው ብለዋል በኢንስቲትዩቱ የኮሮና ቫይረስ ቅኝት አስተባባሪ አስተባባሪውን አቶ መስፍን ወሰንን ድሬዳዋ የሚገኙ ዘጋቢያችን አዲስ ቸኮል አነጋግሯቸዋል። የድሬዳዋን ሁኔታ አካቶ በተከታዩ ዘገባ ይዳስሰዋል። በድሬዳዋ ከሶስት ቀን በፊት የኮሮና ቫይረስ የተገኘበት ነዋሪ ባለቤቱ በተደረገላት ምርመራ የኮሮና ቫይረስ ተገኝቶባታል። ሆኖም ቫይረሱ እንደተገኘበት በዛሬው እለት ስራ የጀመሩት አዲሷ የድሬዳዋ ጤና ቢሮ ኃላፊ ወይዘሮ ለምለም በዛብህ በትላንትናው እና በዛሬው እለት 19 የቅርብ ንክኪ ያላቸው የተባሉ ሰዎችን ወደ ለይቶ ማቆያ እንዳስገቡ ገልጸዋል። ከግለሰቡ ጋር ንክኪ የነበራቸው እነኚህ ብቻ አይደሉም የሚሉ አሉ። ከአውስትራሊያ ከመጣ በኋላ ድሬዳዋ ለ12 ቀናት ቆይቶ ነው ቫይረሱ እንደያዘው የተረጋገጠው። ይህ በአንዳንድ የሰፈሩ ነዋሪዎች ስጋትን ፈጥሮ ነበር። ከግለ ከግለሰቡ ጋር ንክኪ የነበራቸው ሁሉ ወደ ለይቶ ማቆያ እንዲገቡ አለመደረጉን ጠቅሰው ለቪኦኤ ቅሬታ ያቀረቡም ነበሩ። በህብረተሰብ ጤና ኢንስቲትዩት የኮሮና ቫይረስ ቅኝት አስተባባሪ አቶ መስፍን ወሰን ግን ከግለሰቡ ጋር ግንኙነት የነበራቸውን በሁለት ከፍለ እናያቸዋለን ይላሉ። ከሰውየው ጋር ንክክ ያላቸው ሰዎች ሲስተሙ ወይ ምልክቱን ካሳየ ከአራት ቀን በፊት ጀምሮ የተነካካቸው ወይም በአንድ ሜትር ርቀት አስራ አምስት ደቂቃ በአስራ አምስት ደቂቃና ከዛ በላይ የቆያቸው ሰዎች ሁሉ ክሎዝ ኮንታክት ይባላሉ። የሰዎቹ ደግሞ ከሌሎች ሰዎች ጋር የተንተነካኩት ወይም ንክኪ ኮንታክት ያላቸው ደግሞ ካዥዋል ኮንታክት ይባላል። ስለዚህ የኛ አፕሮች ምንድን ነው? ክሎዝ ኮንታክቶችን አክቲቭ ፎሎ አፕ የሚባል ስራ አለ። አክቲቭ ፎሎ አፕ ማለት ጠንካራ ክትትል እያደረጋችሁ ክሎዝ ኮንታክቶቹ ሬጅስተር ተደርገው ስልካቸው፣ ቦታቸው ያሉበት ተደርገው ሊፕቲክ ተደርገው ወደ አይሶሌሽን ይሄዳሉ። ለይተው የሚቆዩ ሰዎች ጥበቃ ተመድቦላቸው የሚባል ነገር ሰምቼ ነበር። እነኛ አሁን ራሳችሁን ለይታችሁ አስቀምጡ ለአስራ አራት ቀን ያላቸኋቸው ሰዎች ያድርጉ አያድርጉ እንዴት ነው ማረጋገጥ የሚቻለው? አሁን የክሎዝ ፎሎአፕን ኳራንቲን ማድረግ በጣም ከባድ ነው። ያ ማለት ሁሉም ክሎዝ ኮንታክቶች ኳራንቲን ተደርገው በቅ ያ ማለት በጣም ብዙ ኮንታክቶች ነው። አሁን ኬዙ እየጨመረ ሲሄድ ፊዚብል አይደለም። በዛ ላይ ክሮስ ኮንታሚኔሽን ሊኖር ይችላል። ስለዚህ ሁንኛ እያደረግን ያለ ነው፣ ካውንስል ተደርገው ክሎዝ ኮንታክቶች ቤታቸው ውስጥ ራሳቸውን አይሶሌት እንዲያደርጉ ፐርሰናል ፕሮቴክቲቭ ኢኩፕመንት ማስክ እንዲያደርጉ፣ ከማንም ጋር ንክኪ እንዳይኖራቸው የማድረግ ስራ ነው። ኢሚዲየትሊ ደግሞ ምልክት ካታዩ ፒክ ተደርገው ወደ አይሶሌሽን ሴንተር ነው። አሁን ባለው ደረጃ ግን ክሎዝ ኮንታክቶችን ኳራንቲን ለማድረግ አንደኛው በጣም ሊስት የተደረጉት እስካሁን ድረስ ላሉት ኬዞች በጣም ብዙ ነው። እሱንም ኳራንቲን ማድረጉ ወደፊት ኬዙ እየጨመረ በመጣ ቁጥር ፊዚብል አይሆንም። ክልሎች አቅማችን ይፈቅዳል ካሉ ግን የቻሉትን ያህል በለይቶ ማቆያ ማስቀመጥ ይችላሉ ይላሉ። ሆኖም ቫይረሱ ወደፊት ይበልጥ ሊስፋፋ ስለሚችል እና ይህም በሀገሪቱ ወደፊት ሊፈጠር የሚችለውን ጫና ግምት ውስጥ በማስገባት ቫይረሱ ካለባቸው ጋር ንክክ ያላቸው እራሳቸውን ለይተው ክትትል እንዲደረግላቸው ማድረግን ማበረታታት የተሻለ ነው ይላሉ አቶ መስፍን። ከዚህ ባሻገር ቫይረሱ ከተገኘባቸው ሰዎች ጋር ንክክ ያለንና ምርመራ ይደረግልን የሚል ጥያቄ አቅርበው ተቀባይነት ያላገኙና ይልቁንም እራሳቸውን አግልለው የህመም ስሜት ከተሰማቸው ብቻ እንደሚመረመሩ የተነገራቸው የድሬዳዋ ነው። ተዋዶች ቅሬታቸውን ለቪዮ አቅርበው የነበረ ሲሆን አቶ መስፍን ለዚህ አካሄድም መነሻለሁ ይላሉ። የላብራቶሪ ካፓሲቲ፣ ለሁሉም ኮንታክት አሲምፕቶማቲክ፣ ወይም ምልክት ነው የሌላቸው ሳምፕል አንወስድም። ነገር ግን በጣም ሀይ ሪስክ የሆነ እና ክሎስ ኮንታክት የሆነ ኮንታክቶችን ምልክት ባያሳዩም ለምሳሌ የባለቤቲቱን ሳምፕሎች ድሬዳዋ ከአውስትራሊያ መጡ። ለአስራ ሁለት ቀናት በከተማ የቆየ ነዋሪ ከሶስት ቀን በፊት የኮሮና ቫይረስ እንደተገኘበት ከተሰማ በኋላ በነዋሪዎቹ ዘንድ ስጋት አየለው ይታያል። የከተማዋ መንገዶች እና ገበያዎች ጭር ያሉ ሲሆኑ በከተማዋ አራት ዋና ዋና መስመሮችም የመድኃኒት ርጭት ተካሂዷል። ከአራቱ መስመሮች ሶስቱ ቫይረሱ የተገኘበት ግለሰብ ከሚኖርበት ሰፈር አቅራቢያ የሚገኘው ከኮኔል የሚነሱ ናቸው። አስተዳደሩም በለይቶ ማቆያ ካስቀመጣቸው አስራ ዘጠኝ ነዋሪዎች